ባለፈው ሳምንት የእሳት ቃጠሎ ተከስቶበት በነበረው በቅሊንጦ ማረሚያ ቤት የሚገኙ ታሳሪ ቤተሰቦቻቸውን ሊጠይቁ ከቅዳሜ ጀምሮ የሄዱ ጠያቂ ቤተሰቦች ታሳሪ ቤተሰቦቻቸውን የታሰሩባቸውን ሰዎች ማለት ነው ከአምስት ደቂቃ ባነሰ ጊዜ ብቻ እንዲያዩቸው መደረጉን እንዲሁም አንዳንዶቹ ማነጋገር ጭምር እንደተከለከሉ ለአሜሪካ ድምጽ ገልጸዋል። የፌዴራል ማረሚያ ቤቶች አስተዳደር የሕዝብ ግንኙነት ዲሬክተር ግዛቸው ተሰማ ስለ ጉዳዩ የሚያውቁት ነገር እንደሌለን የተናገሩት ለዝርዝሩ ጽዮን ግርማ። ነሐሴ 28 ቀን የእሳት ቃጠሎ በተከሰተበት ቂሊንጦ ማረሚያ ቤት የሚገኙ እስረኞችን ለመጠየቅ ተፈቅዶላቸው ከቅዳሜ ጀምሮ ለጥየቃ መግባታቸውን ነገር ግን ከገቡ በኋላ ቤተሰቦቻቸውን ለማነጋገር የተፈቀደላቸው ጊዜ ከአምስት ደቂቃ ያነሰ መሆኑን የእስረኛ ቤተሰቦች ለአሜሪካ ድምጽ ተናግረዋል። በዚህ እስር ቤት በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ ልጅ ወይዘሪት ቦንቱ በቀለ ከሁለት ደቂቃ ባልበለጠ ጊዜ ያየቻቸው አባቷን ለማነጋገር እንደተከለከለች ትናገራለች። ምንም የተነገረን ነገር የለም። ሽንቃቀብላችሁ መውጣት ነው ስለሚሉ እኛም አልጠየቅንም። ሰላም ብለን ሽንቃቀብለን ብቻ ነው የወጣ ነው። በእስር ላይ የሚገኘው የቀድሞ የሰማያዊ ፓርቲ ህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ እናት ወይዘሮ ሙጪት ተካ ዛሬን ጨምሮ ለሶስት ቀናት ልጃቸውን ተመላልሰው መጠየቃቸውን ገልጸው እርሳቸውም በጥቂት ደቂቃዎች ተወስነው እንዳዩት ይናገራሉ። ድሮ የምናደርገው ከ ሀያ እስከ ሰላሳ ደቂቃ ድረስ ቁመን አውርተን፣ እንደ አሁን ግን ምንም አይነት ንግግር የለም ሰላም ሰላም ነው ቅዳሜ ለት አምስት ደቂቃ ይችዋለሁ ትናንትና ሶስት ደቂቃ ዛሬ አምስት ደቂቃ እና ደቂቃ እያስኩ ነበር ነው የሚገባው። ሌላው በዚህ እስር ቤት የሚገኙት የኦሮሞ ፌዴራሊስት ኮንግረስ ጸሐፊ አቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች ሙላት ለአንድ ደቂቃ የማይሞላ ጊዜ ባለቤታቸውን እንዳዩ ገልጸው ከሁሉም በላይ ያሳሰባቸው የሚጠጣ ውሃ ለማስገባታቸው እንደሆነ ተናግረዋል። በቃ አይታችሁ ብቻ ነው የምትመለሱ፣ የያዛችሁትን ምግብ ብቻ አቃብላችሁ ነው የምትመለሱ ነው ያሉ። ብቻ ተጨባበቅን፣ ሌላ ነገር ማውራት አይቻልም። ምግብ ሰጥተናል፣ ግን ውሃ ከበፊት ከዛ እንገዛ ነበር ውሃ። አሁን ግን ውሃ ከውስጥ መግዛትም አይቻልም። በውጭ በኩል የነበረው ውሀ የሚሸጠው የለም። ሳንቲም ሰጥተናቸው ነበር በፊት የሚገዙት፣ አሁን ግን እሱም ተከልክሏል። በውሃው ምክንያት በጤንነት በጣም እያሳሰበን ነው። ከውስጥ ነው ውሀ በታንከር የተጠራቀመ ውሀ ነው እየተጠቀሙ ያሉት። እሱ ችግር ሊያመጣባቸው ይችላል ብዬ የምሰጋው ነገር አለኝ እና እንደ ከዚህም በፊቱ ውሀ ገዝተን እንድንሰጣቸው ወይ ሳንቲም ገብቶ ራሳቸው ውሀ ከዛ ውስጥ አይላል እንዲገዙ ቢደረግልን መልካም ነው እላለሁ የፌዴራል ማረሚያ ቤቶች አስተዳደር ሕዝብ ግንኙነት ዳይሬክተር አቶ ግዛቸው ተሰማ ስለ ጉዳዩ ማብራሪያ እንዲሰጡን ደውዬ የላቸው ነበር። ቅዳሜና እሁድ በነበረው የቤተሰብ ጉብኝት ቤተሰቦች ባልተለመደ ሁኔታ ቤተሰቦቻቸውን ለአንድ ደቂቃ ብቻ እንዲያዋቸው እንዳያነጋግሯቸው መከልከላቸውን ዛሬ ለአሜሪካ ድምጽ ተናግረው ነበር። ባልተለመደ ሁኔታ እንዳይነጋገሩ የተከለከለው ለምንድን ነው? እኔ ምንም መረጃ የለኝም። ገና አሁን ከአንቺ መስማቴ ነው። እንደዛ አልተደረጉ አይ፣ አልተደረጉም ተደረጉ ነው መረጃው የለኝም። አዲስ ነገር መፈጠሩን አላቅም። አቶ ግዛቸው ታዲያ ከማን ነው መጠየቅ የምንችለው? እንግዲህ እርሶ የኮሚኒኬሽን ጉዳዮች ኃላፊ ኖት፣ የማረሚያ ቤቶች በአጠቃላይ እና ከማን እንጠይቃለን? ይሄንን እስኪ ሌላ ነገ ወይም እንትን በቢሮ ሰዓት ብታደርጊ ምናልባት ጠያቂ አንዱ ጋር ነበረ። አሁን እንት የለኝም። አቶ ግዛቸው ተሰማ ጋር በድጋሚ ደውለን ጉዳዩን ለማጣራት ጥረታችንን እንቀጥላለን። የአቶ በቀለ ገርባ ልጅ ወይዘሪት ቦንቱ ይህ ውሳኔ የተላለፈው በሁሉም የቅሊንጦ ታሳሪዎች ላይ እንደሆነ ጠይቂያት ነበር። እሱም ማወቅ አልቻልንም። መግባት አንችልም እኛ ሌላ ዞን መግባት አይፈቀድልንም። ከዚህ በፊት እኔ ሌላ ዞን ዞናንሽ ሌላ ሰው ስለጠየኩኝ ለአንድ ሳምንት ቢሚ አባትሽ ጋር ገቢ ተብዬ ነበር እና እንደዚህ አይነት አንገባም። ሌላ ዞን ሄደን አንጠይቅም። በተጨማሪም ጉዳዩን ለማጣራት ወደ ቂሊንጦ ማረሚያ ቤት ያደረግነው የስልክ ሙከራ ስልኩ ባለመስራቱ ሊሳካልን አልቻለም።